ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀምረ። ከአሜሪካ ድምፅ ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትለው ለስደት ከተዳረጉት መካከል ፎሾ በተሰኘ የሙዚቃ ቡድናቸው የሚታወቁት ሶስት እህትማማቾች ይገኙበታል። አሁን ጀርመን ውስጥ የሚገኙት ትውልደ ኢትዮጵያውያን ሙዚቃ ጭንቀታቸውን እንዲረሱ እየረዳቸው መሆኑን ይናገራሉ። የእህትማማቾቹ ወላጆች በቀድሞው ሶቪየት ህብረት ባገኙት የከፍተኛ ትምህርት እድል ከኢትዮጵያ ወደ ዩክሬን አምርተው በዩክሬን ሃርኬቭ ውስጥ ይኖሩ ነበረ። ከ30 ዓመታት በላይ በከተማዋ ውስጥ በህክምና ሙያ ላይ ተሰማርተው ሰርተዋል። በአሁኑ ሰዓት ደግሞ በጦርነቱ ምክንያት ተፈናቅለው በጀርመን ስቱትጋርት ይገኛሉ። ጀርመን የምትገኘው ሳራ ፈሳዬ ከዚህ ቤተሰብ ጋር ታስተዋውቀናለች። ፎሾ በሚል መጠሪያ ይታወቃል። ሶስት እህትማማቾች የሚገኙበት የሙዚቃ ቡድን በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሠረት ያላቸው ትውልድ ኢትዮጵያውያን እህትማማቾች የመሰረቱት ነው። ከሁለት ዓመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ፣ በተለይ ይኖሩበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሀርከፍ ከተማ ላይ ነበር። ይህም ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱን ሸሽተው መጀመሪያ ወደ ፖላንድ፣ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት እሽቱትጋርድ የገቡ የቤተሰብ አባላት ናቸው። አጠቃላይ ስኮለርሺፕ ለሱ ቤት ወደ የተሰጠ ነበር። ለኢትዮጵያኖች እና ከኢትዮጵያ መጣን። ያው እኔ ሜዲስን ያጠናሁት ሜዲስን አጠናው። ከዛም ወደ ፒችዲ መጣው። ፒችዲን ውስጄ ስፔሻላይዝ ካደረግኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ። አብረን ያው በትዳር ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ አገር ነው። በኢኮኖሚካሊ ቆንጆ አገር ነው። ሶሻሊ መልካም ሀገር ነው። ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ ለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ግርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከሕክምና ስራቸው ጎን ለጎን ይሳተፉበት እንደነበረ የጠቀሱት መንፈሳዊ አገልግሎት ዩክሬንን የበለጠ እንደወዳት አድርጎኛል ይላሉ። በበኩሌ እኔ ዩክሬንን ወዳት አለው። በጣም ጥሩ ሀገር ነው። እኔ እንጃ እኔ ወደ ከነሱ ጋር ቤተሰብ ነኝ። እኔ እና እኔ ልጆችም በቤተ ክርስቲያን ውስጥ ነው ያደጉት። ህዝቡ የሚወዳቸዋል። እዛ ተምረው ተማሩ፣ አደጉ። እኔ እንጃ በአድነት አይሰማኝም። ደው ከላይ በጣም ነው መወዳት። ከአብራካቸው የተገኙት ሶስት ሴቶች ልጆቻቸው እንደሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩር ልጃቸው ቤተልሔም እንደ ወላጆቿ በህክምና ሞያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም ሁለት ዲግሪዎች አሏት። የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። ሶስቱም በጋራ በሂፕ ሆፕ የሙዚቃ ዘውግ ትልቅ ተወዳጅነት ያስገኘላቸውና በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል። የሙዚቃ ባንዳችን በ2019 ነበር የተመሰረተው። በምስል የተደገፉ ዘፈኖቻችን ዩቲዩብ ላይ ይገኛሉ። ከአድናቂዎቻችን የምንገናኝበት የኢንስተግራም ገጽም አለን። ዩክሬንን ወክለን በዩሮቪዥን እስከ ግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር። ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል። አሁን በስደት በሚገኙባት በጀርመን ሽቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያሏቸውን ሌሎች ክህሎቶች እየቀሰሙ የሚገኙት ሶስት እህት ማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ። የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሞያችሁ እንድትሰሩ እንፈልጋለን ብሎናል። በመሆኑም ነፃ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን። ጥሩ እየሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው። ከዚህ ጎን ለጎን ደግሞ ሙዚቃ እንሰራለን። ከትውልድ ሀገራቸው ባላነሰ በሚወዷት ዩክሬን የድንበር ከተማ ላይ ከተፈጸመው የሩሲያ ጥቃት በተአምር ተርፈው በመጨረሻ ባቡር መውጣታቸውን የሚያስታውሱት ዶክተር ግርማ ከጦርነቱ በኋላ ሁሉም ነገር ተቀየረ ይላሉ። በከፍተኛ የሐዘን ስሜት ውስጥ እንዳሉ ሮኬቶች መብሰስ ጀመሩ። እና አካባቢ በሙሉ በሽብር ውስጥ ገባ። ልጆቻችንም ሰብስበን መኪናችንን አስነስተን ወጣን። ከግቢ ወጥተን የት እንደምንሄድ አናቅም። ግን ምን ወሰንን? የምንገለግልበት ቸርች አለ በተጨማሪ የምናገለግለው እና እዚያ ሄደን እንረፍ ምን እንደሚመጣ እዛ እና ብንሞትም የሚያምረው ቤተክርስቲያን ውስጥ ነው የሚለውን ግምት ውስጥ ከተን ወደዛ ሄድን። ሁን ስንሄድ መንገድ ላይ ሮኬቶች ይፈሳሉ። በዛ እሳት ውስጡን አልፈን ወደ ቸርች ሄድ ነው። እግዚአብሔር ታማኝ ነው። ሸፍኖውን እዛ ቸርች ገባን። የቤተሰቡ አባላት ባለፉት ሁለት ዓመታት የስደት ኑሮን በሚገፉበት ጀርመን ከመንግስት ከህዝቡም በተለይም ከኢትዮጵያውያን ማህበረሰብ አባላትና ከሌሎችም ወገኖች እየተደረገላቸው ባለ እገዛ ሁሉ ምስጋናቸውን ሳይገልጹ አላለፉም። ወረራው ያስከተለባቸው ስደት ካደረሰባቸው ስነ ልቦናዊ ጫና እንዲወጡ እየረዳቸው እንደሆነም ይናገራሉ። የጀርመን መንግስት በእውነት ለዩክሬናውያን ስደተኞች በጦርነት ለመጡት በሩን ከፍቶ ነው የተቀበለው። ያው ሁሉንም ማስደሰት አይቻልም። ያው ቀላል አይደለም። አንድ ሚሊዮን ሶስት መቶ ሰው ተቀብሎ ማስተዳደር፣ ቤት መስጠት፣ ምግብ የምግብ ፍጆትን መሸፈን ለዚህ መንግስት በእውነት ከባድ ስራ ነው። እግዚአብሔር ይስጣቸው። እኛ በእንግድነት መቶ ሰውን መውቀስ አይገባም። የተሰጠንም ሁሉ ወደ ማመስገን ነው የምናቀርበው። ያው በእውነት እኩል ነው፣ አድሎ የለም ጥቁር፣ ነጭ ወይም ከአፍሪካ የመጣ ነው ተብሎ የሚገመት ነገር የለም። እኩል ነው የሚያደርጉት። ፎሾ የሙዚቃ ቡድን መስራች እህትማማቾችም ከሁሉም በላይ ሙዚቃ ፈውስ እንደሆናቸው ይገልጻሉ። መጀመሪያ እንደመጣን በነበረውን አፍተባብለን እኔ ሙሉውን ጻፍኩት። በአሁኑ ወቅት ለወደፊት የምንሰራቸው እቅዶች እየተነጋገርን ነው። ግንኙነት መስርተናል። ጥሩ ሁኔታ ላይ እንገኛለን። እነዚህን እና ሌሎች ታሪኮች ሙሉ ይዘት ከአውሮፓ ጉዞ መልሳችን እናቀርብላቸዋለን። ጠብቆን። ለአሜሪካ ድምፅ ሳራ ፍሳዬ ከፍራንክፉርት ጀርመን። ሳራን አመሰግናለው። በመቀጠል ደግሞ ወደ ዩናይትድ ስቴትስ ወደሚመልሰን ዘገባ እንሻገራለን። ሀበሻ ማምስ በጎርጎዚያኑ 2014 ነዋሪነቷን በሲያትል ዋሽንግተን ግዛት ባደረገች እናት የተመሰረተ ዲያስፖራ እናቶች በተለያዩ ጉዳዮች ዙሪያ የሚወያዩበት ዝግ የፌስቡክ ቡድን ነው። ቡድኑ በዓለም ዙሪያ ከ15ሺ በላይ የሚሆኑ የዲያስፖራ እናት አባላት ያሉት ሲሆን በውጭ ዓለም ልጆችን ማሳደግ፣ ትዳር፣ ትምህርትና ጤናና ሌሎች ዘርፈ ብዙ ርዕሰ ጉዳዮችን እያነሳሳ ውይይት ይደረግባታል። ኤደን ገረመው ከገጹ መስራችና ተሳታፊዎች ጋር አጭር ቆይታ አድርጋለች። ሀበሻ ማምስ ገጽን የጀመርጉት በጎረጎሲያኑ 2014 ለመጀመሪያ ጊዜ እናት ስሆን ነው ያኔ ላደርግ የፈለግኩት ነገር ከራሴ ባህል ጋር ተመሳሳይ ባህል ካላቸው ሀበሻ እናቶች ጋር መገናኘትን ነበር። የመጀመሪያ ወንድ ልጄን ስወልድ እንኖር የነበረው ከከተማ ወጣ ብሎ ነበር። እኖርበት በነበረው ሰፈር የተለያየ ባህል ያላቸው ብዙ ሰዎች አልነበሩም። ልጄን ይዤ ቤተ መጻሕፍትና መጫወቻ ቦታዎች በሚሄድበት ጊዜ እኔንና የእኔን ባህል የሚመስል ነገር ምንም አላየሁም። በዛ ላይ ደግሞ ከቤተሰብ አሜሪካ ውስጥ አድጌ ዩኒቨርሲቲ ገብቼ አግብቼ ለመውለድ የመጀመሪያ በመሆኔ ያየሁት ሰው አልነበረም። ስለዚህ ያበሻ ባህልን የሚጋሩና እኔን የማልፍበትን ጉዳይ የሚገባቸው ሌሎች እናቶችን ማግኘት ነበር የፈለግኩት። በግል የፌስቡክ ቡድን መስርቼ ከሌሎች አካባቢ ካሉ እናቶች ጋር መገናኘት ጀመርኩ። ከዛ በዓለም ዙሪያ ካሉ እናቶች ጋር የመገናኘቱ ሁኔታ ተከተለ የሀበሻ ማምስ የፌስቡክ ገጽ በአሁኑ ሰዓት ከ15 ሺ በላይ በዓለም ዙሪያ የሚኖሩ ኢትዮጵያውያንና ኤርትራውያን አባላትን አፍርቷል የካሊፎርኒያ ቤይ አካባቢ ነዋሪ ዮርዳኖስ ጸጋይ የገጹ አባል ሆና ብዙ ዓመታት ቆይታለች ዮርዳኖስ በገጹ ላይ የሚነሱ ርዕሰ ጉዳዮችና የሚንሸራሸሩ የተለያዩ ሀሳቦች አድማስዋን እንዳሰፉት ትገልጻለች በዛ ያሉ ያሉና የተለያየ ርዕሰ ጉዳዮች ላይ ይወያያሉ። ሰዎች መጥተው እንጀራ እንዴት ልጋግር ይላሉ። ከዛ ሌሎች በገጹ ገብተው በዚህ መልኩ ሞክሬው እኔ እንዲህ አድርጌ ተሳክቶልኛል ይላሉ። ሌላዋ ደግሞ መታ ይሄ ሥራ እየሰራው ነበር እንዴት ባደርግ ይሻላል ብላ ትጠይቃለች። አሊያም ከማታቸው ጋር ችግር አጋጥሟቸው ሊሆን ይችላል። ወጥተው ምን ባደርግ ይሻላል ብለው ምክር ይጠይቃሉ። እኔ አሁን በጣም የምወደው ነገር ስም ሳይታይ ጥያቄ መጠየቅ መቻሉን ነው። ምክንያቱም እናቶቹ እጅግ የግል በሚሉት ከባላቸው ጋር በተያያዘ አሊያም በፍቺ ጉዳይም ሊሆን ይችላል ሰው ማማከር ቢሹ አማራጩ እዛው አለ። ዮርዳኖስ እሷም ራሷ በአንድ ወቅት በልጇ ላይ ላጋጠመ የጤና ችግር የተለያዩ የመፍትሄ አማራጮች ማግኘቷን ትገልጻለች። ሴት ልጄ ታይፕ አንድ የሚባለው የስኳር ሕመም አለባት ሲባል በጣም ነበር ግራ ይገባኝ። እንደ እናት ተፈትኜ ነበር። ከዛ ገፄ ላይ ወጥቼ ልጄ የምትጠቀመው ለጤናዋ የሚያግዛት መሳሪያ እንዲህ ሆነብኝ ምን ማድረግ እችላለሁ ብዬ ጠየቅኩኝ። ከመቅጽበት በዚህ ጉዳይ ላይ ብዙ መልሶች አገኘው ሊረዱሽ የሚችሉ ታይፕ አንድ የሚባለው የስኳር በሽታ ያለባቸው ሕጻናትን የሚያሳድጉ ከዚህ ቡድን ውጪ የሆኑ ሌሎች ቡድኖች አሉ አሉኝ። ለእኔ በቃ ይሄ የማላውቀው ተአምራዊ ግኝት ነበር። እኔም እራሱ እኮ የበሽታው ታማሚ ነኝ፣ ነገር ግን ይህንን መረጃ አላውቀውም። በተመሳሳይ የቨርጂኒያ ግዛት ነዋሪ የሆነችውና አንድ ወንድ ልጅ ብቻዋን የምታሳድገው ብሌን ሙልጌታ ገጹን በጓደኛዋ ጋባዥነት ከተቀላቀለች በኋላ ብቻ ልጅ በማሳደግ ውስጥ የሚያጋጥሟትን ተግዳሮቶች ከሌሎች እናቶች ጋር መጋራት መቻሏን ገልጻ፣ በተጨማሪም በተለያዩ ጊዜያቶች በተዘጋጁት የትውውቅ መርሃ ግብሮች ላይ በመሳተፍ ወዳጆች ማፍራት መቻሏን ትገልጻለች። እኔ በእውነቱ ስገባ ላይ ሲንግል ማም በሚለው ማለት ነው። እና ብቻ በሲንግል ማም ግሩፕ ላይ ብዙ ሲንግል ማሞች አሉ። ሰፖርት አለው እንደዚህ ሲከፋሽም ወይም ደግሞ ለልጆች ልጅ አሁን አስራ አራት ዓመት ነው። በጊዜው ግን ትንሽ ልጅ ነበረ። የተለያየ ጸባዮች ስታይ እኔ ብቻ አይደለውም እንደዚህ ሀፕን ያደርጋል በሚለው እንደዚህ ነገር አለ። እንደገና ደግሞ ዲኤምቪ ውስጥ በተለይ አሁን ብዙ አበሾች ስለሆን የተለያየ ቢዝነሶች አሉ። የተለያዩ ሰርቪሶች አሉ። የሆነ ነገር ብትፈልጊ ኢትዮጵያ ምቃመላት ብትፈልጊ ሬስቶራንቶች እዚህ ቦታ በልቻለሁ በሚለው በቃ የተለያየ ኢንፎርሜሽኖች ነው የምንቀባበለው፣ ማለት ነው ሁላችንም። በሙያም ቢሆን የምጠይቀውን ነገር እስከምችለው ድረስ እመልሳለው። እንዲሁም ደግሞ ሰውን ቢዝነስም አግኝቻለሁ። የገጹ መስራች ቤሪ ገብረ ህይወት በሀበሻ ማምስ ገጽ ውስጥ የተለያዩ ልጆቻቸውን ብቻቸውን የሚያሳድጉ እናቶች ቡድኖች እንዲሁም ታዳጊ ልጆቻቸውን ዩኒቨርሲቲ የሚልኩ ወላጆች እና በተለያዩ የጤና ርዕሰ ጉዳዮች ላይ የሚወያዩ ሴቶች ያሉባቸው ራሳቸውን የቻሉ ሌሎች ቡድኖች መኖራቸውንም ጠቁማለች። በዋናነት ግን ባለፉት ዓመታት በገጹ ላይ በተደጋጋሚ ሲነሱ ያስተዋለቻቸው ጥያቄዎች አሉ። ኤርትራም ሆነ ኢትዮጵያ ውስጥ ልጅ የሚወሉ ሴቶች የአያት የአክስት፣ በአጠቃላይ የቤተሰብ ድጋፍ አላቸው። እኛ ግን በውጭው ዓለም ይሄ አማራጭ የለንም። ቤተሰቦች ቢኖሩም እንኳን ሁሉም የራሳቸው ሥራ አላቸው። ስለዚህ ልጆቹን ለማሳደግ ሀገር ቤት ያለውን የመሰለ ድጋፍ የለንም። እናም ልጆቹን ሕፃናት ማቆያ ማስገባት ወይም ለሌሎች ሰዎች መስጠት አለብን። በዚህ ዙሪያ ተደጋጋሚ ጥያቄዎች ይነሳሉ። ሌላው ደግሞ በብዛት በባህላችን የማንወያይበት ነገር እና ተደጋግሞ የሚነሳው ድህረ ወሊድ ድባቴ ነው። በእርግጥ በባህላችን የአራስ ቤት እንክብካቤ እስከ አርባና ሰማንያ ቀናት ድረስ አለ። ነገር ግን እሱ እዚህ የለም። ያም እንዳለ ሆኖ ደግሞ አንዲት እናት ድህረ ወሊድ ድባቴ ሊኖርባት ይችላል። ነገር ግን በዛ ዙሪያ ግልጽ የሆነ ውይይት የለም። ይህም ተደጋግሞ ለውይይት የሚቀርብ ነገር ነው። ሀበሻ ማምስ በቀጣይ ዓመት ታህሳስ 2017 ዓ ም ላይ አስረኛ ዓመቱን የሚይዝ ሲሆን ገጹና አጋር ተቋሙ አልማዝ አንድ ኮ በአለም ዙሪያ ያሉ እናቶች በአካልና በድረ ገጽ የሚገናኙበት በቀናት የሚቆይ የእናቶች ጉባኤ ለማድረግ በእቅድ ላይ እንደሚገኝ ቤሪ ገብረ ህይወት አጋርታለች። ከአሜሪካ ድምፅ ለተጠናቀረው ዘገባ ያደንገረመው ከዋሽንግተን ዲሲ። ኤደንን አመሰግናለሁ። ሰዓሊት አምራት ገዛኸኝ የገጠርና የከተማ መስተጋብርን ተመስጠና ተፈጥሮን በሚመለከቱ የስነጥበብ ጥበብ ስራዎቹ ይታወቃል። ከጋቢና ቪኦኤ ጋር ያደረገው ቆይታ በመቀጠል ይቀርባል። ድሮ ልጅ ሆኜ የማስታውሰው እኔ በጣም ሕፃን ሆኜ ድንጋይ እየደራረብኩኝ ቆርቆሮ ላይ መሬት ላይ አፈር ላይ እና በጭቃ በምናምን ከበፊት ጀምሮ ሰራ ነበረ እንግዲህ ሳስታውስ። ከዛ በኋላ ደግሞ ኤሌመንተሪ ትምህርት ቤትም እንደዚሁ በገባው ጊዜ በጣም የማስታውሳቸው ሰብጀክቶች እነዚህ ናቸው፣ ስዕል፣ ስፖርት፣ ሙዚቃ። እነዚህ ላይ ነበረ በደንብ የምሰራው። ከዛ ደግሞ ሃይ ስኩልን ስገባም በአጠቃላይ ስሜቴ እንደዚሁ የስነ ጥበብ ነገር ላይ ነው። ከዛ ወደ አርት ስኩል ገባው ማለት ነው። እንደገና ደግሞ አርት ስኩል በ1992 ከወጣው በኋላ እንግዲህ በዚህ በ23 እና 24 ዓመት ውስጥ እንደዚሁ በስቱዲዮ ሰዓሊነት ከሰዓሊዎች ጋር አብረን የተለያዩ ስቱዲዮዎችን ክሬት እያደረግን ለምሳሌ እንደ ናስ ስቱዲዮ፣ እንደገና ደግሞ ነጻ አርት ቪሌጅ እንደዚሁ አስራ አንድ ሰዓሊዎች እየሆንን ራሳችን ስዕሉን ምኑን እየሰራን እንደገና ደግሞ የተለያዩ የስነ ጥበብ አክቲቪቲዎችንም ደግሞ እንደዚሁ በዛ በነጻ አርት ቪሌጅ ውስጥ ከተለያዩ ሰዓሊዎች፣ ገጣሚዎች፣ ህፃናቶች እንደዚህ ስዕል እያስተማርን የራሳችንን ኤግዚቢሽን እያደረግን እንግዲህ እስካሁን በዚህ በሀያ ሶስት እና ሀያ አራት አመት ውስጥ በዚህ ስራ ውስጥ ነው እንግዲህ ያለ ነው። እንግዲህ ታምራት፣ ስራዎችህ አይነግቡ ከመሆናቸው ተሻግረው የተለያዩ መልእክቶችን የሚያስተላልፉ የራሳቸውን ሀሳብ የተሸከሙ ናቸው። ስራዎችህ በምን በምን ጉዳዮች ላይ በዋናነት እንደሚያተኩሩ እስቲ ለአድማጮች አገራልን። የእኔ ስራ በብዛት የሚያተኩረው ምንድን ነው? በአጠቃላይ አሁን የገጠር ማህበረሰብ ህይወት ስንል የምናስበው ብዙ ነገር አለ፣ ባህል አለ፣ ምግብ አለ፣ መንፈሳዊነት አለ፣ ኪነ ህንፃ አለ። በጣም ብዙ ነገሮች አሉ። ከነሱ ብዙ እዛ ውስጥ ጥናት አረጋለሁ፣ እዛ ውስጥ ያሉትን ነገሮች አጠናለሁ። እንደገና ደግሞ በአጠቃላይ ደግሞ ከተማ የምትለው ይሄ አርባን የምትለው ደግሞ አለ። ከተማ ላይ ያለው ስለ ልቦላ እውቀት፣ ኪነ ህንፃ መንፈሳዊነትን በለው ፍልስፍና፣ እነዚህ ነገሮች ሁለቱ ጋር ያለውን ዓለም አንድ ላይ በመደባለቅ እኔ ውስጥ ልክ እንደ ወደ ውጭና ወደ ውስጥ እንደመተንፈስ ሆነው እንዲሰሙኝ ነው ብዙ ጊዜ ምርምር የማደርገው። ሁለቱ አለሞችን አንድ ላይ አገናኝቼ አንድ ስሜት አንድ መንፈስ ሆነው በውስጤ እንዲሰሙኝ ነው በብዛት የምሰራው እና ከሱ ነው መነሻዬ። በአንዳንድ ስራዎች ደግሞ የአየር ንብረት ለውጥን፣ የከባቢ አየር ሁኔታንም የሚመለከቱ የክዋኔ ጥበባትን ትከውናለን። ወደ እነዛ ጉዳዮች የመሳበህ ምክንያቱ ምንድን ነው? በተለይ ፐርፎርማንስ አርት ወይም ደግሞ የክዋኔ ጥበብ በሚባለው ዘርፍ ከምታደርገው እንቅስቃሴ ጋር የተያያዘ ነው። ምንድን ነው እንግዲህ፣ እነዚህ ሁለቱን ከተማንና ገጠርን በምታስብ ጊዜ የተለያዩ ነገሮች አሉ። በከተማ ውስጥ ያሉ እውቀቶች፣ ኢንዱስትሪዎች፣ የተለያዩ ነገሮች አሉ። ደግሞ በገጠር ያለው ማህበረሰብ ከአካባቢው ጋር እንዴት ነው የሚኖረው እያልኩ ሳጠና እንደገና በጣም ከኔቸር ጋር እና ከተፈጥሮ ጋር በጣም ፍሬንድሊ ሆነው የምታይበት ሁኔታ አለ እና ወደ ከተማው ጋር ደግሞ ስትመጣ የተለያዩ ደግሞ የኢንዱስትሪ ጉዳዮችን የተለያዩ እውቀቶችንና ቴክኖሎጂካል የሆኑ ነገሮችም ደግሞ አሉ። የእነሱ ደግሞ ግብዓት ለተፈጥሮ ምንድን ነው የሚሰጠው ከኤንቫይሮንመንት ጋር ከአካባቢው ጋር ከአጠቃላይ የሚለውም በማሰብ ሁለቱ ለተፈጥሮ ያወጡትን ያዋጡትን ሮች አብሬ በማስቀመጥ ከተመልካች ጋር የራሳቸውን ግምት እንዲሰጡበት እንደዚሁ አቀርበዋለው ማለት ነው። አንዱ አሁን ለምሳሌ ከኢንቫይሮንመንት ብቻ ሳይሆን አሁን ኢንቫይሮመንትንም ይዞ እንደገና ደግሞ ከማህበረሰቡ ከተፈጥሮ ጋር ያለው ቁርኝት ከእጽዋት ጋር ያለው ቁርኝትን እንደገና ደግሞ የከተማ ውስጥ እንዴት ነው ከእንደዚህ ጋር ያለው ቁርኝት የሚለውን ሁለቱን ሁል ጊዜ መርጃ አድርጌ እኔ ውስጥ ባላንስ መሆን አለባቸው። የአንደኛው ወይ የሌላኛው ዶሚናንት ሳይሆን ሁለቱ ተመጋግበው ለተፈጥሮም ለአካባቢውም ለአጠቃላይ ስነ ምህዳሩ ፖዘቲቭ ነገር እና የሚሰጥበትን ነገር ነው። ብዙ ጊዜ ምርምርም ማደርገው። ታምራት ከዚህ በተጨማሪ የተለያዩ ባህሎችን መሰረት በማጥናት ፊደላትን ትፈጥራለህ፣ ውጋፍ ትለዋለህ። አንተ የውግፍ መነሻ ምንድን ነው? አላማውስ ምን ነበረ? የነዚህን ፊደላት መፍጠርህ ግቡ የስዕል መነሻ ኢንዲጂነስ ማህበረሰብም ይሁን የከተማው ማህበረሰብም ይሁን እንደገና ደግሞ በገጠር ያለው ማህበረሰብም በማጠና ጊዜ ምግቦቹን፣ አለባበሱን፣ ስነ ቃሉን አሁን ያልኩን የአጠቃላይ በዛ በከተማውም እንደገና ተቆፍሮ የሚገኝ ይሄ ባህላዊ ወይ ዘመናዊ ኪነ ህንፃዎችን እነዚህ እነዚህ አይነቶችን ነገሮችን ወደ ስዕል ሳመጣ የተለያዩ የተለያዩ ፎርማት እየሆኑ ይመጣሉ። አንዳንዴ አሁን ለምሳሌ በአጠቃላይ የከተማን ስሜት ስወክል የጂኦሜትሪክ ስሜቶችን ይዞ ከተማን ስታስብ በጣም ጂኦሜትሪካል የሆኑ መስመሮች እና ላይኖች ነው የምታየው። እንደገና ደግሞ ወደ ገጠር ስትሄድ በጣም ኦርጋኒክ የሆኑ ናቹራል የሆኑ የሆኑ ሼፖችን ነው የምታየው እና እነሱ ላይ በጣም በማተኮር እነሱ ደግሞ ስዕሌ ውስጥ ወደ ቅርጽና ወደ ሲምቦል ወደ ምልክት እየሆኑ ይመጣሉ እና በእንደዚህ በሁለቱም ውስጥ ያሉትን የተለያዩ ባህላዊ የሆኑ በሃይማኖታዊ የሆኑ የተለያዩ ብዙ ይሄ ነው የማይባል ብዙ ነገሮች አሉ። እነሱን ነገሮች ሳጠና ለእነሱ ደግሞ የምልክት ውክላ እሰጣለሁ። አሁን ለምሳሌ በኮንሶ ውስጥ ያለ አንድ የመቃብር ቦታ ሊሆን ይችላል። እንደገና ደግሞ በሀዲያ ውስጥ ወይ በተለያዩ ጎሳዎች ውስጥ ያሉ የተለያዩ ባህላዊ ፍርድ ሊሆን ይችላል እና እነሱ ውስጥ ያለውን ያንን ስያሜና የዛ የባህላዊ ፍርድ ቅርጹን ከቅርጹ በመነሳት ወደ ሲምቦል እና ወደ ጠልሰም ወደ ፊደል በማዞር እነዚህ ትንሽ የሆነ አንትሮፖሎጂካል የሆኑ ጥናቶችንም በተለያዩ ማህበረሰብ ውስጥ እያጠናው የስዕሌ ግብዓት አደርጋቸዋለሁ ወደ ፊደልነት ወደ ምልክትነት ከነዛም ይወጣሉ ማለት ነው። ስራዎች የተለያዩ ቅርጾችና የተለያዩ ሁኔታዎችን የሚያሳዩ ናቸው። ከሸራና ከእንጨቶች የምሰራቸው ስራዎች አሉ። ከሸክላ ብቻ የምሰራቸው ስራዎች አሉ። ከጨርቃ ጨርቆች አሉ። ቀደም ብለህ በጠቀስከው ሁኔታ ደግሞ ፊደላትን በማዳቀል የምትፈጥራቸው ደግሞ የጥበባት ስራዎች አሉ። ስራዎችን ለመስራት ስትነሳ ከግምት ውስጥ የምታስገባው ወይንም ደግሞ የመጀመሪያ ግብ አድርገህ የምታየው የራስህን ስሜት ለማስፈር መፈለግ ነው ወይንስ ደግሞ ይሄ የምሰራው ስራ ለተመልካች ወይም ለታዳሚው መልእክት ሊኖረው ይገባል የሚለውንም ታስበዋለህ? ቅድሚያ የምሰጠው እንዴት ነው? ቅድሚያ የሚሰጠው እንግዲህ እኔ ራሴ እነዚህ በሁለቱን ዓለሞች እኔ ውስጥ እኩል ሆኖ እንዲሰሙኝ ይፈልጋለሁ። አሁን ለምሳሌ በአጠቃላይ አሁን የከተማ እውቀት ሲባልና የገጠር እውቀት ወይ የኢንዲጂነስ ማህበረሰቦች ኮንትሪቢሽን ሲባል እነሱ ኮንትሪቢዩት የሚያደርጉት ነገር እኔ ውስጥ ልክ እንዳልኩ ወደ ውስጥና ወደ ውጭ እንደ መተንፈስ ሆኖ እንዲሰማኝ ከመፈለግ እዛ ውስጥ ሙከራ ሳረክ ከዛ ቀጥሎ ነው ደግሞ ወደ ተመልካች፣ ወደ አርት፣ ወደሚወዱ ሰዎች የሚሄደው። መጀመሪያ የኔ ምርምር ነው። እኔን እዛ ውስጥ ማስታረቅ ነው መጀመሪያ የማደርገው። እምቅ ችሎታ በውስጣቸው ያሉ በርካታ ወጣቶች አሉ። ወደ ስኬት ለማምራት ግን ከምን መጀመር እንዳለባቸው ላያውቁ ይችላሉ። ከአንተ ልምድ ተነስተህ አንድ ሁለት ነገር በለን፣ ምን ማድረግ አለባቸው? ውስጣቸው ለመስራት የሚፈልገውን በሱ ላይ በጣም መታገልና በሱ ላይ መጠንከር ነው አንድ ነገር ላይ የሚያደርሰው። ሰው ምንድነው ኢንስፓየርድ የሚያደርጋቸው ቢሰሩ እንዳይደክሙ የሚያደርጋቸው ነገርን ሁሌም እሱን መፈለግ እያንዳንዱን የቀን ውሏቸውን በመነቃቃት እንዲውሉት ያደርጋል። እንደገና ደግሞ የሚያሰቡት ታርጌት ላይም ራሱ በደስታና በመነቃቃት እንዲደርሱ ያደርጋል እና የሚወዱትንና ነርጂ የሚሰጣቸው ላይ እሱ ላይ በጣም መቆየትና ቢሰሩ ጥሩ ነገር ይመጣል ብዬ እሱን ነው ልል የምችለው። እጅግ በጣም አመሰግናለሁ። ታምራት ገዛኝ ሳሊ ነህ፣ እንዲሁም ደግሞ የክወና ጥበብ ባለሙያም ነህ። ለአድማጮቻችን ስላካፈልከን ሀሳብ ሁሉ በእጅጉ አክባሪ ነኝ። በጣም አመሰግናለሁ። መልካም ነገር ሁሉ ግጠመህ። አመሰግናለሁ። እኔም አመሰግናለሁ ሀብታው። መልካም ቀን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ዝዩን በመስተንግደው ኤልያስ አስማረ በቅንብሩ አብረናችሁ ነበር። ሰናይ ምሽት ይሁንላችሁ። መልካም ጊዜ